የዲ ደብልዩ ዜና አመሰግናለሁ ሼቴ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች እነሆ። የህወሓት ኃይሎች ስልታዊቷን የደሴ ከተማን መቆጣጠራቸውን ትናንት ቅዳሜ ካስታወቁ በኋላ የመንግሥት ኃይሎች በከተማዋ ዛሬ እሁድ አዲስ ውጊያ መክፈታቸው ተሰማም። የኢትዮጵያ መከላከያ ሰራዊት መቀሌ ከተማ አቅራቢያ በሚገኝ የህወሓት ኃይሎች ማሰልጠኛ ጣቢያ ላይ ያነጣጠረ የአየር ጥቃት ማድረሱን ደግሞ የመንግሥት ኮሚኒኬሽን አገልግሎት ሚኒስቴር አስታውቋል። በሱዳን የዲሞክራሲ ተሟጋች ቡድኖች ትናንት ጠርተውት በነበረው የህዝባዊ የተቃውሞ ሰልፍ ላይ ፖሊስ በከፈተው ተኩስ በደርዘን የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ የሕክምና ምንጮች ገለጹም ፖሊስ በከፈተው ተኩስ ከሞቱት በተጨማሪ ከአንድ መቶ በላይ ሰዎች ቆስለው ወደ ህክምና ተወስደዋል። በምጣኔ ሀብት የበለጸጉት የቡድን ሀያ አባል ሀገራት መሪዎች በውጭ ሀገራት በድንጋይ ከሰል ኃይል ለማመንጨት የሚያደርጉት የገንዘብ ድጋፍ እንዲያበቃ ከስምምነት ደረሱም። አባል ሀገራቱ ጣሊያን ሮም ውስጥ ለሁለት ቀናት ሲያካሂዱ የነበረውን ስብሰባቸውን ዛሬ ሲያጠናቀቁ ባወጡት መግለጫ በጎርጎርሳውያኑ የክፍለ ዘመኑ ኩሌታ አሊያም በተቀራረበ ጊዜ የካርቦን ልቀትን በምድር ላይ የተጣጣመ እንዲሆን የተያዘውን መርሃ ግብር ለማሳካት እንደሚጥሩ አስታውቀዋል። ዜናውን በዝርዝር የህወሓት ኃይሎች ስልታዊቷን የደሴ ከተማን መቆጣጠራቸውን ትናንት ቅዳሜ ካስታወቁ በኋላ የመንግስት ኃይሎች በከተማዋ ዛሬ አዲስ ውጊያ መክፈታቸው ተሰማም። በከተማ ውስጥ ብርቱ ውጊያ እየተደረገ መሆኑን ከነዋሪዎች ማረጋገጡን የፈረንሳይ ዜና ምንጭ ዘግቧል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት በወሎ በተለይም በደሴና አካባቢዋ አሁንም ውጊያ እንደቀጠለ በዛሬው ዕለት ባወጣው መግለጫ አረጋግጧል። ውጊያውን ተከትሎ ነዋሪዎች ከቤት እንዳይወጡ ወደ ከተማ የተመለሱ የመንግስት ወታደሮች ማዘዛቸውን የዜና ምንጩ ያነጋገራቸው የደሴ ከተማ ነዋሪዎች ገልጸዋል። ደስታ የተባሉ የከተማዋ ነዋሪ ወታደሮች በጎዳናዎች ላይ ሲዋጉ መመልከታቸውን ተናግረዋል። የምስራች የተባሉ ሌላዋ ነዋሪም በከተማዋ ውስጥ የተኩስ ድምፅ እንደሚሰማና በስጋት ውስጥ መሆናቸውን ተናግረዋል። በውጊያ ግንባሩ አሸባሪ የተባለውን ቡድን ለመደምሰስ ፍልሚያ እየተደረገ መሆኑን የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። በደሴ የዛሬውን የከተማ ውስጥ ውጊያ በተመለከተ ከህወት ወገን የተባለ ነገር የለም። የደሴ ከተማን ጨምሮ በአካባቢው የግንኙነት መስመሮች በመቋረጣቸው ከመንግስትም ሆነ ከህወት ኃይሎች የውጊያውን ሁኔታ አስመልክቶ የሚወጡ መረጃዎችን ለማረጋገጥ አዳጋች አድርጎታል። የደሴ ከተማ ከመዲናዋ አዲስ አበባ በ400 ገደማ ኪሎ ሜትሮች ርቃ ትገኛለች። የኢትዮጵያ መከላከያ ሰራዊት መቀሌ ከተማ አቅራቢያ በሚገኝ የህዋት ኃይሎች ማሰልጠኛ ጣቢያ ላይ ያነጣጠረ የአየር ጥቃት ማድረሱን የመንግስት ኮሚኒኬሽን አገልግሎት ሚኒስቴር አስታወቀም። የዛሬው የአየር ጥቃት አጉላ በተሰኘ ወታደራዊ ማሰልጠኛ ሰፈር ላይ መፈጸሙን ሚኒስቴሩ በቲዊተር ጽፏል። ተቋሙ በርካታ የቡድኑ አባላት ለሽብር ተልዕኮ ተመልምለው የሚሰለጥኑበት ነው ብሏል። በዛሬው ጥቃት ስለደረሰ ጉዳት የተባለ ነገር የለም። ተፈጸመ ስለተባለው የአየር ጥቃት ከህወሓት በኩል ማረጋገጫም ሆነ ማስተባበያ አልተሰጠበትም። የኢትዮጵያ የመከላከያ ሰራዊት በትግራይ ክልል የመቀሌ ከተማን ጨምሮ የተመረጡ ባላቸው ኢላማዎች ላይ ጥቃት ማድረስ ከጀመረ ሁለት ሳምንታት አስቆጥሯል። በሱዳን የዲሞክራሲ ተሟጋች ቡድኖች ትናንት ጠርተውት በነበረው የህዝባዊ ተቃውሞ ሰልፍ ላይ ፖሊስ በከፈተው ተኩስ በደርዘን የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ የህክምና ምንጮች ገለጹም። ፖሊስ በከፈተው ተኩስ ከሞቱት በተጨማሪ ከ100 በላይ ሰዎች ቆስለው ወደ ህክምና ተወስደዋል። በመላው ሀገሪቱ በ10 ሺዎች የሚቆጠሩ ሰዎች ከተሳተፉበት ደም አፋሳሹ የትናንቱ የተቃውሞ ሰልፍ በኋላ ተቃዋሚዎቹ ዛሬ ካርቱም ውስጥ አንድ ቦታ መሰባሰባቸው ነው የተነገረው። የወታደራዊ መፈንቅለ መንግስት ህዝባዊ እምቢተኝነቱም ሰባተኛ ቀኑን ይዟል። ጄኔራል አብዱልፈታ አልቡርሃን የመሩት ወታደራዊ መፈንቅለ መንግስት ከህዝቡ ከገጠመው ተቃውሞ በተጨማሪ ዓለም አቀፉ ውግዘት አስከትሎበታል። ለውጡን ተከትሎ ዓለም አቀፉ ህብረተሰብ ለሱዳን የገባውን የእርዳታ ቃል እንዲቋረጥም ምክንያት ሆኗል። ሀያላን መንግስታት ወታደራዊ ኃይል በሲቪሎች ላይ እየወሰደ ያለውን የኃይል እርምጃ በፍጥነት እንዲያቆምም ጥሪ አድርገዋል። በተያያዘ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በሱዳን ሽምግልና መቀመጥ በሚቻልባቸው ጉዳዮች ላይ ከስልጣን ከተወገዱት ጠቅላይ ሚኒስትር አብደላ አምዱር ጋር መወያየታቸውን ሮይተርስ የዜና ወኪል ዘግቧል። የሽምግልና አማራጮችን ለሱዳን መጻኢ ጊዜ በሚበጅ ጉዳይ ላይ ተወያይተናል ሲሉ በሱዳን የተባበሩት መንግስታት ድርጅት ልዩ ተወካይ አስታውቀዋል። ሌሎች ሱዳናዊያን ባለድርሻዎችን በቀጣይነት እንደሚያነጋግሩም ገልጸዋል። ዓለም አቀፉ ማህበረሰብ ሱዳን ውስጥ ወታደራዊ ኃይሉን ከሲቪል አስተዳደሩ ለማስታረቅ ከትናንቱ ሕዝባዊ ተቃውሞ አስቀድሞ ጥረቶች ጀምሮ የነበረ ቢሆንም ውጤት እንዳልታየበት ነው የተነገረው። ጠቅላይ ሚኒስትር አብደላ ሀምዶክ በቁጥጥር ስር የዋሉ የባለስልጣናትና ፖለቲከኞች በአፋጣኝ ተፈተው ወደ ቀድሞ የስልጣን መጋራት መመለስ እንደሚሹ ለእርሳቸው ቅርበት ካላቸው ምንጮች ተሰምቷል። የሉዓላዊ ምክር ቤቱ ፕሬዚዳንት ሌፍትናንት ጀነራል አብዱል ፈታህ አልቡርሃን ሰሞኑን ሱዳንን በተለያዩ ሀገራትና ዓለም አቀፍ ድርጅቶች የሚወክሉ አምባሳደሮች ሮችን ከኃላፊነት አንስተዋል። በቡርኪና ፋሶ ታጣቂዎች ባደረሱት ድንገተኛ ጥቃት አምስት የፖሊስ መኮንኖች ተገደሉ። በሰሜናዊ ቡርኪና ፋሶ ዛሬ ማለዳ ማንነታቸው ያልታወቁ የተባሉ ታጣቂዎች ባደረሱት ጥቃት ከተገደሉት የፖሊስ መኮንኖች በተጨማሪ 15 የታጣቂ ቡድኑ አባላት መገደላቸውን ሮይተርስ የዜና ወኪል ዘግቧል። ጥቃቱ በተፈጸመባትና ለማሊ አዋሳኝ በሆነችው ሶሮ ግዛት ከአልቃይዳና አይኤስ አይኤስ ጋር የሽብር ቡድኖች ጋር ግንኙነት እንዳላቸው የሚነገርላቸው እስላማዊ የሽብር ቡድኖች ተደጋጋሚ ጥቃቶችን ሲያደርሱ መቆየታቸውን የሀገሪቱ የደህንነት ሚኒስቴር ባወጣው መግለጫ አስታውቋል። በቡርኪና ፋሶ በሚደረገው ተደጋጋሚ ጥቃት ሽሽት ከአንድ ነጥብ ሁለት ሚሊዮን በላይ ሰዎች መኖሪያ መንደራቸውን ጥለው ተሰደዋል። በአፍሪቃ የሳህል አካባቢዎች በተለይም በቡርኪና ፋሶ፣ ማሊና ኒጀር እስላማዊ የሽብር ቡድኖች ሲያደርሷቸው በነበሩ የተለያዩ ጥቃቶች በሺዎች የሚቆጠሩ ሰዎች ተገድለው በሚሊዮን የሚቆጠሩቱ ደግሞ ከቤት ንብረታቸው ተፈናቅለዋል። ይህ ዶችቬል ነው። የየመን ማዕከላዊ መንግስትን የሚደግፈው ሳዑዲ አረቢያ መራሹ ጥምር ጦር በስልታዊቷ የማሪብ ከተማ አቅራቢያ በፈጸመው የአየር ጥቃት 218 የሁቲ አማጽያንን መግደሉን አስታወቀም። ጥምር ጦሩ ከማሪብ ከተማ በስተደቡብ 50 ኪሎ ሜትር ርቀት ላይ በምትገኘው አልጃውባ ከተማ ባለፉት ሶስት ቀናት በተፈጸመ የአየር ጥቃት 24 ወታደራዊ ተሽከርካሪዎች መውደማቸውን የፈረንሳይ ዜና ምንጭ ዘግበዋል። ጥቃቱን በተመለከተ ከአማጽያን ወገን የተባለ ነገር የለም። ከገለልተኛ ወገን ማረጋገጥ እንዳልቻለም የዜና ምንጩ ጠቅሷል። በተያያዘ የየመን ማዕከላዊ መንግስት መዲና በመሆን በምታገለግለው የኤደን ከተማ ትናንት ቅዳሜ በመኪና ላይ የተጠመደ ቦምብ ፈንድቶ ሕጻናትን ጨምሮ 12 ሲቪሎችን ገሏል። ጥቃቱ በኤደን አውሮፕላን ማረፊያ አቅራቢያ መፈጸሙን የገለጹት ባለስልጣናት ከሞቱት በተጨማሪ ብርቱ ጉዳት የደረሰባቸው ሰዎች መኖራቸውን አስታውቀዋል። ነገር ግን ምን ያህል ሰዎች እንደቆሰሉ ባለስልጣናቱ ያሉት ነገር የለም የቦምብ ጥቃቱ ስድስት ሰዎች ከተገደሉበትና የኤደን ከተማ አስተዳዳሪን ኢላማ አድርጎ ከነበረው ጥቃት ከተፈጸመ ከሶስት ሳምንታት በኋላ ነው። በወቅቱ የከተማዋ አስተዳዳሪ ከተቃጣባቸው የቦምብ ጥቃቱ ማምለጣቸው ተገልጿል። የየመን ማዕከላዊ መንግስት ከመዲናዋ ሰነአ በአማጽያኑ ተገፍቶ ኤደን ከተማ የገባው በጎርጎርሳውያኑ 2014 ነበር። በምጣኔ ሀብት የበለጸጉት የቡድን ሀያ አባል ሀገራት መሪዎች በውጭ ሀገራት በድንጋይ ከሰል ኃይል ለማመንጨት የሚያደርጉትን የገንዘብ ድጋፍ እንዲያበቃ ከስምምነት ደረሱ። አባል ሀገራቱ ጣሊያን ሮም ውስጥ ለሁለት ቀናት ሲያካሂዱ የነበረውን ስብሰባቸውን ዛሬ ሲያጠናቀቁ ባወጡት መግለጫ በጎርጎርሳውያኑ የክፍለ ዘመኑ ውኩሌታ አሊያም በተቀራረበ ጊዜ የካርቦን ልቀትን በምድር ላይ እየተጣጣመ እንዲሆን የተያዘውን መርሃ ግብር ለማሳካት እንደሚጥሩ አስታውቀዋል። በአየር ንብረት ለውጥ ላይ ባተኮረው የዛሬ ውይይት አባል አገራቱ በውጭ አገራት የሚያደርጓቸውን የመዋለ ንዋይ ፍሰቱን ለመግታት ተስማምተዋል። ነገር ግን ሀገራቱ በራሳቸው ከድንጋይ ከሰል ኃይል ማመንጨት መቼ ሊያቆሙ እንደሚችሉ ቀን አልቆረጡም። የዛሬው የአየር ንብረት ላይ ያተኮረው ስብሰባ ስኮትላንድ ግላስጎስ ሊደረግ ለታቀደው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ መሰረት የጣለ ነውም ተብሏል። የቡድን ሀያ አባል ሀገራት የዓለማችንን ሶስት አራተኛ የጋስ ልቀት ይጋራሉ። በኢንዱስትሪ የበለጸጉት ሀገራቱ ከአየር ንብረት ለውጥ አንጻር በማደግ ላይ ያሉ ሀገራትን ከመደገፍ ጎን ለጎን ልቀቶችን ለመቀነስ ጠንከር ያለ የመፍትሄ አቅጣጫዎችን እየተመለከቱ ነው። የዓለም የአየር ንብረት ለውጥን ለመቋቋም ሀገራቱ በየዓመቱ 100 ቢሊዮን ዶላር በማደግ ላይ ለሚገኙ ሀገራት ለመስጠት ቃል ገብተውት የነበረውን ቃል ለማደስ ተስማምተዋል። ይህ ዶች ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። የህወሓት ኃይሎች ስልታዊቷን የደሴ ከተማ መቆጣጠራቸውን ትናንት ቅዳሜ ካስታወቁ በኋላ የመንግስት ኃይሎች በከተማዋ ዛሬ አዲስ ውጊያ መክፈታቸው ተሰማ። የኢትዮጵያ መከላከያ ሰራዊት መቀሌ ከተማ አቅራቢያ በሚገኝ የህወሓት ኃይሎች ማሰልጠኛ ጣቢያ ላይ ያነጣጠረ የአየር ጥቃት ማድረሱን ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር አስታውቋል። በሱዳን የዲሞክራሲ ተሟጋች ቡድኖች ትናንት ጠርተውት በነበረው የህዝባዊ የተቃውሞ ሰልፍ ላይ ፖሊስ በከፈተው ተኩስ በደርዘን የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ የሕክምና ምንጮች ገለጹ። በምጣኔ ሀብት የበለጸጉት የቡድን ሀያ አባል ሀገራት መሪዎች በውጭ ሀገራት በድንጋይ ከሰል ኃይል ለማመንጨት የሚያደርጉትን የገንዘብ ድጋፍ እንዲያበቃ ከስምምነት ደረሱ። ዜናው በዚሁ አበቃ። ጤና ይስጥልኝ።